ቴዎድሮስ፣ ስዊድን የድንበር ቁጥጥር እንደጀመረች ልዩ ልዩ ኢኮኖሚያዊና ማህበራዊ ችግሮች ሊከተሉ እንደሚችሉ ሲነገር ነበረ። የተፈራው ችግር እስካሁን እየታየ ነው ወይ? ይሄ የድንበር ቁጥጥር ከተጀመረ በኋላ ወዲያውኑ ነገሩ እንደታወጀ በድንገትና በአስቸኳይ የተወሰነ ነገር ስለሆነ ይህንን ጉዳይ ታች ያሉት ሰዎች የሚቆጣጠሩት ማለት ነው። ዋናውን ስራ የሚሰሩት ሰዎች ድንገተኛ ስለሆነባቸው በጣም ተደናግጠው ነበረ። እንዴት እንችለዋለን? በተለይ የተለያዩ የመገናኛውን የትራንስፖርቱን ጉዳይ የሚይዙ ሰዎች ተደናግጠው ነበረ። ምክንያቱም መንግስት፣ ማንኛውንም ሰው ያለመታወቂያ ካስገባችሁ አምሳ ሺህ ክራውን ቅጣት ይኖርባችኋል ብሎ ስላገደባቸው፣ እንዴት ይሆናል? ይሄ በአጭር ጊዜ የተሰጠ ነው የሚል ፍራቻ ነበረባቸው። እንደ ታየው ከሆነ ግን እስካሁን ድረስ ብዙ ያጋጠመ ችግር የለም። የዛሬ ሳምንት ይሄ የድንበር ቁጥጥር ተግባራዊ ሲሆን፣ በተለይ ከዴንማርክ ወደ ስዊድን እየተመላለሱ የሚሰሩ ሰዎች ጉዳይ አሳሳቢ መሆኑ ተነስቶ ነበረ። ይሄ ድንበር ቁጥጥር ብዙ ጊዜ ይወስዳል፣ ባቡሮችን በዚህ የተነሳ ለኪሳራ ይዳረጋሉ እየተባለ ነበረ። ይሄ ሁሉ ፍራቻ ነበረ፣ ስጋት ነበረባቸው የባቡርም የአውቶቡስም ሰራተኞች እና ኃላፊዎቻቸው። ሆኖም ግን እንደተፈራው አልሆነም። ጥሩ እየሄደላቸው ነው ያለው። ይህም አንደኛው ምክንያት ተብሎ የሚታወቀው ምንድን ነው? በስደተኞቹ ዘንድ ወደ ስዊድን የሚመጡት ማለት ነው። አንደኛ ይሄ ነገር በስዊድን በኩል እንደታወጀ ሲሰማ ፍልሰቱም መጠን ይቀንሳል ማለት ነው። ሁለተኛ ስዊድን ይሄንን ነገር ባወጀችበት ወዲያውኑ ዴንማርክ ደግሞ በጀርመን በኩል የሚመጡትን ስደተኞች የመቆጣጠር ሕግ አውጥታ እየተቆጣጠሩ ነው ያሉት እነሱም እና ይሄ ሁሉ ተደራርቦ ምንድን ነው ይፈጠረላቸው ማለት ነው ወደ ስዊድን የሚፈልሰውን ፍልሰት ከመጠን ከመጠን በላይ ቀንሶታል። ዛሬ እንዲያውም ጠዋት ላይ ያላፊው ሲናገሩ ነበረ። በስዊድን ሚዲያ በጣም እንደቀነሰ ነው የሚያመለክቱት። ስዊድን የድንበር ቁጥጥር መጀመሯ ስደተኞች ይበልጥ እንዲንገላቱ፣ በአደገኛ ጉዞም ወደ አውሮጳ ለመግባት እንዲሞክሩ ህገወጥ የሰዎች ዝውውርም ይበልጥ ተጠናክሮ እንዲቀጥል ያደርጋል የሚሉ ስጋቶች አሉ። መንግስት ለነዚህ ስጋቶች ምንድን ነው የሚሰጠው መልስ? እርግጥ ነው አንዳንድ ጊዜ ተቃራኒ የሆኑ ነገሮች ይሰማሉ። በአንድ በኩል አውሮፓ ድንበሯን መክፈት አለባት ለስደተኞች በተሻለ መጠን ስደተኞቹ ለአደጋ እንዳይጋለጡ ሕጋዊ በሆነ መንገድ የሚመጡበትን መንገድ ማስመርና መያዝ አለብን ተብሎ በ አውሮፓ ህብረት ደረጃ ሲነገርበት ሰንብተና ነው። ሁላችንም እንደምናውቀው ስዊድንም የዚሁ አንደኛ አካል ሆና ጥያቄውንም ሆነም ለምስታንቀሳቅሰው የነበረችው ሀገር ናት እና ይሄ እየተነገረ እያለ በድንገት እንደዚህ አይነት አዋጅ ሲወጣ ተቃራኒ ነው እና ለስደተኞቹም ለአለውም ህግ ከዚህ በፊትም ሲነገርበት ለነበረው ተቃራኒ የሆነ ነገር እያቀረበች ነው ያለችው ስዊድን ተብሎ ይነገራል። ያለው ግን ምንድን ነው? አሁን ስዊድን ባለፉት ጊዜያት በጣም ከመጠን በላይ የሆኑ ስደተኞች በመቀበሏ ከአቅም በላይ የሆነባት መጥቷል። እና ይሄ ደግሞ ሀገር ውስጥ ከባድ ችግር ፈጥሯል። በሕዝቡም ዘንድ በፖለቲከኞቹም ዘንድ ጫና በዝቶባቸዋል። አገሩን በማስተዳደር ላይ ለሚገኙት ፓርቲዎች ማለት ነው እና ይሄንን አንድ ነገር ማድረግ አለባቸው ስደተኞቹን መቀበል ብቻ ሳይሆን ተቀብለን ተገቢውን መስተንግዶ የማናደርግ ከሆነ ትርጉሙ ምንድን ነው? መጥተው ስደተኞቹ እዚህ መንገላታቸው አይቀርም እና አንድ ገደብ መደረግ አለበት፣ አንድ ገደብ መጣል አለበት የሚል ከፍተኛ ግፊት ከህዝቡም ከፖለቲከኞቹም ሲነሳ ነበረ። ይህንን ነው እንግዲህ አሁን ስዊድን ተግባራዊ ያደረገችው። ስደተኞቹ ሳ ከዛ በኋላ የሚያጋጥማቸው አደጋ ምን ሊሆን ይችላል? ስጋቱ አለ እንግዲህ፣ ለወደፊቱ የሚታይ ነው ማለት ነው፣ እንዴት እንደሚሆን።